ኢትዮጵያ በዚህ ሳምንት የማርበርግ ቫይረስ የሙከራ ክትባት መስጠት ልትጀምር ነው። የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ እንደሚሰጣቸው የጤና ሚኒስቴር አስታውቋል። በደቡብ ኢትዮጵያ ለተከሰተው የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግሥት ድጋፍ ተገኝቷል። ክትባቱ በአርማወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ ሁለት ክሊኒካዊ ሙከራ ተደርጎለት ቅም ላይ እንደሚውል የጤና ሚኒስትር ዶክተር መቅደስ ዳባ መግለጻቸው ይታወሳል። ክትባቱን ለኢትዮጵያ የመድኃኒት አቅርቦት አገልግሎት ያስረከቡት በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ የማርበርግ በሽታን ለመቆጣጠር የሚደረገው ጥረት አስቸጋሪ መሆኑን ጠቁመው ብዙ የሚቀር ነገር አለ ብለዋል። አሜሪካ ለኢትዮጵያ ያቀረበቻቸው የሙከራ ክትባቶች የማርበርግ ቫይረስን ለመቆጣጠር ጠቃሚ የመጀመሪያ እርምጃ እንደሚሆንም ገልጸዋል። የአሜሪካው ሳቢን ክትባት ኢንስቲትዩት 64 በሙከራ ላይ የሚገኘውን ሲኤዲ3 የማርበርግ ክትባት ወደ ኢትዮጵያ እንደላከ ማስታውቁ ይታወሳል የማርበርግ ቫይረስ በሽታ በደቡብ ኢትዮጵያ ክልል መገኘቱ እንደተረጋገጠ ከጤና ሚኒስቴር ጥያቄ እንደቀረበለት ሳቢን የክትባት ኢንስቲትዩት አክሎ ገልጿል ጥያቄውን የዩናይትድ ስቴትስ መንግስት እንዳጸደቀውም ተቋሙ አስታውቋል ዶች ቤሌ እንደዘገበው ወጪውን የሚሸፍነው በአሜሪካ የጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ የምርምርና የልማት ባለስልጣን ሲሆን ሳቢን የክትባት ኢንስቲትዩት ና የጤና ሚኒስቴር የክትባቱን ደህንነት ውጤታማነትና የመከላከል አቅም የሚፈትሹ ሙከራዎች በሁለት ቡድኖች ለማከናወን ከስምምነት መድረሳቸው በመግለጫው መጠቀሱ ይታወሳል የፖለቲካ ፓርቲዎች በምርጫ እንዲሳተፉ የድጋፍ ፊርማ እንዲያቀርቡ የሚደነግገው አዋጅ ታገደም። የሕዝብ ተወካዮች ምክር ቤት ሰሞኑን ባካሄደው ስብሰባ በምርጫ የሚወዳደሩ የፖለቲካ ፓርቲዎች እጩዎች በፓርቲዎች ምዝገባ አዋጅ መሰረት በአገር አቀፍና አካባቢ ምርጫዎች ለመሳተፍ ማቅረብ ያለባቸውን የድጋፍ ፊርማ ቅድመ ሁኔታ አንስቷል። የምክር ቤቱ አፈ ጉባኤ ታገሰ ጫፎ የድጋፍ ፊርማ ቅድመ ሁኔታን በተመለከተ ለምክር ቤቱ በሰጡት ማብራሪያ የፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ ማሰባሰብ ቅድመ ሁኔታ እንዲቀርላቸውም በፓርቲዎች የጋራ መድረክ በኩል ሲጠይቁ ነበር ብለዋል። ምክር ቤቱ ይህንን ቅድመ ሁኔታ በሙሉ ድምፅ ያጸደቀው የፖለቲካ ፓርቲዎች ይህንን ጥያቄ እያቀረቡ የድጋፍ ፊርማው ተግባራዊ ይደረግ ቢባል በምርጫ የሚሳተፉ የፖለቲካ ፓርቲዎችን የሚጎዳ መሆኑ እንደታመነበት ነው የጠቆሙት። የፖለቲካ ፓርቲዎች የጋራ ምክር ቤት የአገሪቱ የጸጥታ ሁኔታ ለእጩዎች የድጋፍ ፊርማ ለመሰብሰብ አያመችም በማለት ቅድመ ሁኔታው እንዲ እንደሚነሳ የድጋፍ ፊርማ ለማሰባሰብ በቅርቡ መንግስትን መጠየቃቸው ይታወሳል። በስድስተኛው ሀገር አቀፍ ምርጫ በኮሮና ወረርሽኝ ሳቢያ እጮች የድጋፍ ፊርማ እንዲያሰባስቡ የሚያዘውን ቅድመ ሁኔታ ምክር ቤቱ ከዚህ ቀደም አንስቶት እንደነበር አይዘነጋም። የሞባይል መልእክት የቲቢ በሽታን ሕክምና እንዴት ሊያሻሽል እንደሚችል ጥናት እያደረግኩ ነው አለ የአፍሪካ ሲዲሲ። የአፍሪካ የበሽታዎች መቆጣጠርና መከላከል ማዕከል ሲዲሲ አፍሪካ ከዓለም ባንክ ባገኘው የአንድ መቶ ሺህ ዶላር ድጋፍ በቲቢ በሽታ በከፍተኛ ሁኔታ በአህጉሪቱ ተጠቂ በሆኑት ኢትዮጵያና ላይቤሪያ ጥናት እያደረገ ነው። ጥናቱ በፈረንጆቹ ህዳር 17 ጅማሬውን ያደረገ ሲሆን ታህሳስ 12 ይጠናቀቃል ተብሏል። በጥናቱ የሁለቱ ሀገራት የጤና ሚኒስትሮች ቢሮዎች፣ የላይቤሪያ ዩኒቨርሲቲ፣ እንደዚሁም የድሬዳዋ ዩኒቨርሲቲና የድሬዳዋ ጤና ቢሮ ተሳታፊ ይሆናሉ። በዓለም አቀፍ ደረጃ በ2023 18 ሚሊዮን ሰዎች በቲቢ በሽታ ሲያዙ ከ1.2 ሚሊዮን በላይ ሰዎች ህይወታቸው አልፏል። በኢትዮጵያም ከ100 ሺህ ሰዎች 119 ያህሉ በቲቢ በሽታ እንደሚጠቁ መረጃዎች አመለክታሉ። በላይቤሪያ ደግሞ ይህ ምጣኔ 308 ይደርሳል። ጥናቱ ታካሚዎች ህክምናቸውን እንዳያቋርጡ በስልካቸው መልእክት መላክ ኢራቅ እንደ መፍትሄ መመልከትን ለማጥናት ያቀደ ነው ነው የተባለው። በጥናቱ ከሀገራቱ 422 ታካሚዎች በጥቅሉ 844 ታካሚዎች ይሳተፋሉ የተባለ ሲሆን 200 ያህሉ ደግሞ መልእክት እንዲቀበሉ በማድረግ ለውጡን ለማየት ይሞከርባቸዋል ተብሏል። ጥናቱ የኤስኤምኤስ መልእክት ላይ መሰረት ያደረገ ሲሆን የቲቪ ህክምና ድጋፍን ውጤታማነት የሚመዝን እንደዚሁም የዲጂታል መንገድ ለመጠቀም ያሉ ምቹና አስቸጋሪ ሁኔታዎችን የሚዳስስ ነው ተብሏል ተገኝተዋል። የጥናቱ ውጤት በኢትዮጵያ ላይቤሪያና ሌሎች ሀገራት ያለውን የቲቪ በሽታ የቁጥጥር ፖሊሲ ፕሮግራሞች ላይ አስተዋጽኦ እንደሚኖረው ተገምቷል። የአፍሪካ ሲዲሲ ፈጠራ የታከለባቸውን መፍትሄዎች በማምጣት በ2035 ቲቪን ለማጥፋት የተቀመጠውን ራዕይ ለማሳካት እየሰራሁኝ ነው ብሏል። በሶስት ወራት ብቻ 3319 የመድኃኒትና የክትባት የጎንዮሽ ጉዳት ሪፖርቶች ደርሰውኛል አለ የኢትዮጵያ የምግብና መድኃኒት ባለስልጣን ባለስልጣን መስሪያ ቤቱ በ2018 ሩብ ዓመት 723 የመድኃኒት የጎንዮሽ ጉዳት ሪፖርቶች እንደዚሁም 2596 የክትባት የጎንዮሽ ጉዳት ሪፖርቶችን በድምሩ 3319 ሪፖርቶች ሰብስቤያለሁ ብሏል በተጨማሪም 15 አስከፊ የመድኃኒት ወይም የክትባት የጎንዮች። ክስተት ሪፖርቶችን የማጣራት ስራ መስራቱንም ገልጿል። 257 አዳዲስ የህክምና መሳሪያዎች ሰነድ በመገምገም የገበያ ፈቃድ እንደሰጠም ነው መስሪያ ቤቱ ያስታወቀው። ለ13 ህክምና መሳሪያ አስመጭና ከፋፋዮች ደግሞ የቅድመ ፈቃድ ኢንስፔክሽን አድርጎ የብቃት ማረጋገጫ እንደሰጠም ገልጿል። የህክምና ሙከራ እንዲካሄድ የተፈቀደላቸው ተቋማት ላይ መልካም የህክምና ሙከራ ቁጥጥር መስራት አቅዶ 75 በመቶ ያህሉን ቁጥጥር ማድረጉንም በሪፖርቱ ገልጿል ባለፉት ወራት 313 የመድኃኒት አይነቶችን የገበያ ፈቃድ መስጠቱን የገለጸው ባለስልጣን መስሪያ ቤቱ ለቁጥጥር አሰራር ግብዓት ሊሆኑ የሚችሉ 1178 ጥቆማዎች፣ መረጃዎችንና አስተያየቶችን ከህብረተሰቡ መቀበሉንም ገልጿል። ባለሥልጣን መስሪያ ቤቱ ተቀብያለው ያላቸውን የመድኃኒት የክትባት የጎንዮሽ ጉዳቶችና ሪፖርቶች፣ ጥቆማዎች ላይ የተወሰዱ እርምጃዎችን ግን በሪፖርቱ አልጠቀሰም ብሏል። ሸገር በዘገባው የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ በሰባት ዓመት ከሁለት ወር እስራት ተቀጡም። የቀድሞው የሰላም ሚኒስትር ዴታ እና የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንድአ ጥፋተኛ በተባሉበት ክስ የሰባት ዓመት ከሁለት ወር ጽኑ እስራት ተፈርዶባቸዋል። ህዳር 26 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀል ችሎት አቶ ታዬ ደንድአ የህገ ወጥ የመሳሪያ ዝውውር ይዞ በመገኘቱ ወንጀል ጥፋተኛ ናቸው ብሏል። ፈቃድ ሳይኖራቸው በቤታቸው ውስጥ አንድ ክላሽንኮብ ጠመንጃ ከ60 ጥይቶች ጋር ተገኝቶባቸዋል በሚል ክስ ቀርቦባቸው እንደነበር አይዘነጋም። አቶ ታየ ደንደአ የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል በነበሩበት ወቅት በህገ ወጥ የጦር መሳሪያ ዝውውርና ይዞታ መከሰሳቸው በትኩረት ሲዘገብ መቆየቱን ቢቢሲ አፋን ኦሮሞ ዘግቧል። በዚህም ጥፋተኛ ሆነው በመገኘታቸው የሰባት ዓመት ከሁለት ወር እስር ተፈርዶባቸዋል ብሏል ቢቢሲ አፋን ኦሮሞ በዘገባው። ኢትዮጵያ ግብፅ ለመተው እየከበዳት ያለውን የቅኝ ግዛት አሻራ የምታስተናግድበት ቦታ የላትም፣ አለ የኢትዮጵያ የውጭ ጉዳይ ሚኒስቴር። ሚኒስቴሩ ሰሞኑን ባጋራው መግለጫ የግብፅ ባለስልጣናት ከኢትዮጵያ ጋር ውይይትን በመሸሽ የተሸሸጉና ያልተሸሸጉ ማስፈራሪያዎችን የሚያሰሙባቸው መግለጫዎች የግብፅ መንግስት የ21ኛው ክፍለ ዘመን እውነታዎችን ለመቀበል አለመቻሉን የሚያሳዩ መገለጫዎች ናቸው ብሏል። ሚኒስቴር መስሪያ ቤቱ በመልእክቱ በቆየ የቅኝ ግዛት ዘመን አስተሳሰብ የተጠመቁ አንዳንድ የግብፅ ባለስልጣናት በናይል ወንዝ ውሃ ላይ ብቸኛ ባለቤትነት ያላቸው ይመስላቸዋል ብሏል። ለዚህም የቀኝ ግዛት ዘመን ስምምነቶችን ይጠቅሳሉ የተባሉትን ታሪካዊ መብቶቻቸውን በተደጋጋሚ ይጮሃሉ በማለት በኢትዮጵያ ላይ ብቻ ያተኮሩ ሳይሆን በሌሎች የአፍሪካ ቀንድ አካባቢዎች ላይ የሚካሄድ የመረጋጋት ማናጋት ዘመቻ ያካሄዳሉ ሲልም ወንጅሏል። ይህ አካሄድ የተሳሳተ ሲሆን የአስተሳሰብና የአመራር ውድ ቀት ማሳያ ነው ሲልም ኮንኗል። የግብፅን መንግስት ሚኒስቴሩ ኢትዮጵያን በፍጹም ማስፈራራት ያልቻለውን ይህን ያረጀና ጊዜ ያለፈበትን የድርጊት መጽሐፍ ለመሰናበት ጊዜው አሁን ነው ሲልም አቋሙን ገልጿል። በመጨረሻም ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በሶስት ጥይት ተኩሰው የገደሉ የሰባ አምስት ዓመት አዛውንት በስራት ተቀጡም በሰሜን ሸዋ ዞን ፍታል ከተማ የልጆች አባት የሆኑት አቶ ቦጋለ ኃይሉ የ75 ዓመት አዛውንት ናቸው አቶ ቦጋለ ከወይዘሮ አባይቱ ከበደ ጋር ትዳር መስርተው ይኖሩ እንደነበር የሰሜን ሸዋ ዞን አቃቢ ህግ ጽህፈት ቤት የተለያዩ ወንጀሎች ምርመራ ክፍል መረጃውን አጋርቷል ሰኔ 1 ቀን 2017 ዓ ም ከገበያ አንድ ዶሮ ገዝተው ይመጣሉ። አቶ ቦጋለም ባለቤታቸውንም ዶሮ አምሮኛል ስሪልኝ የሚል ትዕዛዝ በመስጠት ምሽት አካባቢ 11 ሰዓት ላይ ከገበያ የገዙትን ዶሮ ያስረክቧቸዋል። ሟች ወይዘሮ አባይቱ የባለቤታቸውን ትዕዛዝ በመቃወም ዶሮ ሲሰራ ብዙ ግብዓቶች ይፈልጋል፣ ያንን ሳታሟላ ዶሮ አምሮኛል ስሪልኝ አይባልም በማለት በመከላከላቸው አለመግባባት ተፈጥሮ ወደ ጸብ ይቀየራል። በዚህ ጊዜ ድምጻቸው ተሰምቶ የማያ ቀው ባልና ሚስት በተሰማው ጩኸት ጎረቤት መሃል ገብቶ ያገላግላቸዋል። በዚህ የተናደዱት የሰባ አምስት ዓመቱ አዛውንት አቶ ቦጋለም ማካረብ ሽጉጣቸውን ይዘው ከቤት ወጥተው ቀማምሰው አመሻሽ ላይ ይመለሳሉ። ሲመለሱ ዶሮ ወጡ ሳይሰራ ይጠብቃቸዋል። ባለቤታቸው ወይዘሮ አባይቱ ከበደንም አከታትለው በሶስት ጥይት መትተው ይገድሏቸዋል። ተጎጂዋ ወይዘሮ አባይቱን ሕይወት ለማትረፍ ወደ ፍታል ጤና ጣቢያ ቢወሰድም በሕክምና ላይ ያሉ ህይወታቸው አልፏል። ፖሊስ የሟች አስክሬንን ለምርመራ ወደ አቤት ሆስፒታል በመላክ ካስመረመረ በኋላ ባገኘው ማስረጃ ሟች የተለያዩ የሰውነት ክፍሎቿ ላይ ሶስት ቦታ መመታታቸው ተረጋግጧል። አቃቢ ህግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በአቶ ቦጋለ ኃይሉ ከባድ የሰው መግደል ወንጀል ክስ መስርቶ ክሱን ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ተከሳሽ አቶ ቦጋለ ኃይሉ ላይ በ19 ዓመት እስራት እንዲቀጡ ወስኖባቸዋል። ሀገርኛ ሪፖርት። starting a new life in australia isn't easy a lot of companies have rejected me sometimes i feel like oh i'm gonna quit i've gave up work in progress is a podcast to help skilled migrants rebuild their careers in a new country you'll hear inspiring real-life stories expert advice and valuable tips to help you find a job and advance your career work in progress listen now wherever you get your podcasts